የኢትዮጵያ መንግስት በዜጎች ላይ ያደርሳል ያሉትን በደል ለማጋለጥና የመጽሐፍ ነጻነትን ለማረጋገጥ ማህበራዊ ሚዲያ ያበረከተላቸውን አስተዋጽኦ በተመለከተ ስለ ሰሩ ስራ ገለጣ በማድረግ አራት የኢንተርኔት ማህበራዊ ሚዲያ አራማጆች ውይይት አድርገዋል። ከዞን ዘጠኝ ወይዘሪት ሶሊያና ሽመልስ፣ ከድምጻችን ይሰማ አቶ የደስደስ ያስን፣ ከአማራ ተጋድሎ አቶ አቻሜለህ ታምሩና ከኦሮሞ ሚዲያ ኔትወርክ እንዲሁም በግል የፌስቡክ ብዙ ሺ ተከታይ ካለው አቶ ጃዋር መሐመድ አቅራቢዎች ነበሩ። በዚህ ውይይት ሶስት ሰዓት የፈጀው ውይይት የተዘጋጀው ኢትዮቲዩብ በተባለው የኦንላይን ሚዲያ አማካኝነት ሲሆን ጢዮን ግርማ ከማኅበራዊ ሚዲያ ጋር በተያያዘ የተነሱትን ነጥቦች ብቻ አጠር ሰብሰብ አድርጋ ዳሳለች። እሁድ ዕለት ዋሽንግተን ዲሲ ውስጥ ለተካሄደው ውይይት የተመረጠው ርዕስ ሶሻል ሚዲያ አክቲቪዝም ኢን ኢትዮጵያ የሚል ነበር። ርዕሱ ሲተነተንም በኢትዮጵያ ውስጥ ሰዎች ማህበራዊ ብዙሃን መገናኛን ተጠቅመው የሰማይ መብት እንቅስቃሴንና የመጽሐፍ ነጻነትን እንዴት ተጠቅመውበታል? ይጠቀሙበታልስ፣ ምን ጥቅምስ አለው፣ ጉዳቱስ ምንድን ነው የሚል ነበር። ኢትዮቲዩብ የተሰኘው የኢንተርኔት ሚዲያ ያዘጋጀው ይህ የውይይት መድረክ ከላይ በተጠቀሰው ርዕስነት ይዘጋጅ እንጂ አጠቃላይ ውይይቱ የተካሄደው የኢንተርኔት አራማጆቹ የሚያራምዱት የፖለቲካ ሀሳብ የተጓዙበት መንገድና በጉዟቸው ያጋጠማቸው ፈተና ጭምር የዳሰሱበት ነበር። በውይይቱ ላይ ከታደሙ ተሳታፊዎችም ከሚያደርጉት እንቅስቃሴ ጋር በተያያዘ የተለያዩ ጥያቄና መልሶች የተካሄዱ ሲሆን ለዛሬ ከማህበራዊ ሚዲያ ጋር በተያያዘ የተነሱት ላይ ብቻ ትኩረት አደርጋለሁ። የመጀመሪያው ተናጋሪ የነበረችው ወይዘሪት ሶሊያና ሽመልስ ስትሆን ኢትዮጵያ እርሷና ሌሎች ጓደኞቿ በጋራ ሆነው ከአምስት ዓመት በፊት ስለጀመሩት የዞን ዘጠኝ የጡመራ መድረክ በማስታወስ መድረኩን በመጻፍ በማህበራዊና ፖለቲካዊ ጉዳዮች ላይ በንቃት በመሳተፍ በመወያየት ቢጀምሩም ከገዢው መንግስት በደረሰባቸው ተደጋጋሚ ማስፈራራት ማስፈራራትና በመጨረሻም በመድረኩ ላይ ተሳትፎ ያልነበራቸውን ሌሎች ጓደኞቻቸውን ጨምሮ ለእስር በመዳረጋቸው መደምደሙ ገልጻለች። ያም ሆኖ ግን በርካታ ትምህርቶችና አገልግሎቶችን እንዳተረፉበት ትናገራለች። በግለሰብ ደረጃ ሆነው ሀሳባቸውን ከሚገልጹ ይልቅ መደራጀት የበለጠ ትኩረት ያገኛል እና እሱን ተምረንበት ነበረ። ምክንያቱም ከዛ ፊት ከመደራጀታችን በፊትኛ እርስ በርሳችን በግል ቡድን ከመሆናችን በፊት ረጅም የሚባሉ ዓመታት ማህበረሰብ ሚዲያ ላይ እንደግለሰብ ስንናገር ነበርና እሱ መደራጀት ተቀባይነትም ለማግኘት ብዙ ነገር ማድረስ ስለማድረግ ትንሽ ተቋማዊ ቅርጽ ማሳየቱን ተምረንበታል። ሌላኛው የአጋርነትና አብሮነትን ሶሊዳሪቲ ማሳየትን እርስ በርስ የሶሻል ሚዲያ አክቲቪስቶችንም ለራሳቸው ሚዲያ አክቲቪስቶች የሚደርስባቸውን ችግር ማህበረሰብ ሚዲያው ራሱ ድጋፍ እንደሚያሳይ ነው የተማርንበት ነው። ሌላኛው ምናልባት ብዙ ጊዜ የሚደረጉ ይሄ የጸረ ጭቆና እና የጸረ አፈና እንቅስቃሴዎች በትልቅ መልኩ ሆነው ካልታዩና ሁሉም ሰው ሚያቸው ነው እስካልታዩ ድረስ ትንሽ ናቸው፣ እነዚህማ ምንም ማተራ አያደርጉም የሚባለውን አስተያየት የቀነሰ እየቀየረ ነበርም። ሁለተኛው ተናጋሪ የኢትዮጵያ ሙስሊሞች እንቅስቃሴ በማህበራዊ ሚዲያ በኩል የነበረውን የዳሰሰው አቶ የደስደስ ያሲን ሲሆን በዚህ እንቅስቃሴ ድምጻችን ይሰማ የተሰኘው የማህበራዊ ሚዲያ መድረክ በኢትዮጵያ መንግስት ይፈጸማሉ የተባሉ በደሎችን ለማጋለጥና የሙስሊሙን ማህበረሰብ በአንድነት ሰላማዊ ተቃውሞ ማካሄድ እንዲችል መረጃን የማስተላለፍ መድረክ ሆኖ ማገልገሉን አስረድቷል። የኢትዮጵያውያን ሙስሊሞች እንቅስቃሴን የሚመሩት ኮሚቴዎች ከታሰሩ በኋላም ገጹ አይነተኛ የመረጃ ማስተላለፊያ መሳሪያ እንደነበር ገልጿል። በዚህ ሰዓት ፊትለፊት የነበረው አክቲቪዝም መሄድ ባለመቻሉ ወደ ሶሻል ሚዲያ አክቲቪዝም ዞሮ በድምሳችን ይሰማ ፔጅ አማካኝነት ቀጣዩ ምዕራፍ ተጀመረ። ይህ ምዕራፍ ለረጅም ጊዜ የሄደ ነው። ከዚህ ምዕራፍ በተለይ ከሂደቱ መረዳት የምንችላቸው ብዙ ነገሮች ታይተዋል። ከዛ ውስጥ ግን አንደኛ ለሌሎችም ምሳሌ የሆነበት ነገር ምንድን ነው? የኢትዮጵያ መንግስት ከለመደው የትግል አካሄድ ውጪ ኮሌክቲቭ ሪስክ ቴኪንግ ወይም ደግሞ ከዚህ ቀደም ልክ የቅንጅት መሪዎች ወይም ሌሎች የፖለቲካ መሪዎች ፊትለፊት ይታያሉ፣ እንቅስቃሴን ይመራሉ፣ ከታሰሩ ወዲህ ሁሉም ነገር ተዳፍኖ ይቀራል። የሙስሊሙ ሂደት ግን እንደዛ እንዳይቀር በአመራር ደረጃ ኤግዘምፕል መሪ ሊባል በሚችል ሁኔታ አንደኛ መስዋዕትነትን የሚከፍሉ መሪዎችን በማፍራት ሁለተኛ ደግሞ እነሱ ከታሰሩ በኋላ ለፔጁ ወይም ቀጥሎ ለሚመጡ ተወካዮችን በማዘጋጀት ሙቭመንቱ እንዲሄድ የማስቻል ቀጣይነትን ማስጠበቁ እንደ ምሳሌ የሚታይና ለሌሎች ንቅናቄዎችም አስተማሪነቱን ያሳየ ነው። ከአቶ የደስደስ ያሲን ቀጥሎ የተናገረው የአማራ ተጋድሎ በሚል በኢንተርኔት ገጽ ላይ እንቅስቃሴ በማድረግ የሚታወቀው አቶ አቻሜለህ ታምሩ ነው። አቶ አቻሜለህ በመክፈቻ ንግግሩ ላይ በስፋት የተናገረው የአማራ ተጋድሎ የሚለው እንቅስቃሴ ለምን እንደተጀመረ በማብራራት ነበር። ማህበራዊ ሚዲያን የተመለከተውን ጉዳይ በጥያቄና መልስ ወቅት እንደሚያነሳው ገልጾ ነበር። በአጠቃላይ የአማራ ተጋድሎ እንቅስቃሴ በድረገጽም እንዲሁ ከድረገጽ ውጭም በሚደረግ ግንኙነት የሚደገፍ መሆኑን ገልጾ በዋናነት በአማራ ህዝብ ላይ እየተፈጸመ ነው ያለውን ኢሰብአዊ ድርጊት ለመቃወም የተቋቋመ እንደሆን አስረድቷል። በጥያቄና መልስም በአቅራቢው የቀረበው ንግግርና አንዳንዴም በገጹ ላይ የሚጻፉት በደሎች ምናልባት ደግሞ ወደፊት በሌላኛው ብሔር ላይ ተመሳሳይ ጥቃት እንዲፈጸም አያበረታታም ወይ የሚል ይዘት ያለው ጥያቄ ተነስቶ ነበር። አቶ አቻሚለ ይህንን ምሳሌ ጠቅሶ ያብራራ ሲሆን በመጨረሻም ይህን ብሏል። ዛሬ በአማራው ላይ እየተፈጸመ ያለው ግፍና በደል ዝም ብሎ ራንደምሊ የመጣ አለመሆኑን ከረጅም ጊዜ ጀምሮ ዛሬም የሆነ ያለው ሲስተሜቲክ የሆነ ጂኖሳይድ በአማራው ላይ እየተካሄደበት እንዳለ ለማሳየት እንጂ የዘር ማጥፋት ተፈጽሞብኛል ብሎ ትግል የጀመረ ህዝብ በየትኛውም ህዝብ ላይ በየትኛውም ህዝባዊ ተጋድሎ ላይ አደጋ ሊሆን አይችልምና የአማራ ትግል የአማራ ተጋድሎ ፍጹም ህዝባዊ የሆነ የየትኛውም ህዝባዊ ትግል አካል እንጂ ለየትኛውም ህዝብ ለየትኛውም ትግል እንቅፋት አይደለም፣ ስጋት አይሆንም። የመጨረሻው ተናጋሪ የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድ ሲሆን ማህበራዊ ሚዲያ በኦሮሞ ተቃውሞ ወቅት ያበረከተው አስተዋጽኦ እና አሁን እየሰጠ ያለውን ከፍተኛ ጠቀሜታ አስረድቷል። ኢንፎርሜሽን ሁሌም ቀድሞ የሚወጣው ከእኛ ወገን ነው፣ ከነጻነት ታጋዮች ከህዝቡ ወገን ነው። እዚ ጋ ሰልፍ ተካሄደ፣ እዚ ጋ ሰው ተገደለ፣ እዚ ጋ ካድሬ ቤት ተቃጠለ፣ ኢንፎርሜሽን ቀድሞ ነው የሚወጣው። በሰዎች ሳይኮሎጂ ላይ መጀመሪያ የተናገረው ሰው የዛን አርዕስት ያስይዛል ማለት ነው። ከዛ በኋላ ባላንጣ ወይ አድቨርሰሪ ወይ በዚህ ምክንያት መንግስት ሪአክሽነሪ ሆኖ መልስ ወደ መስጠት ነው የሚሄደው። በተከታታይ ካያችሁ ከአማራ ፕሮቴስትም ሆነ ከኦሮሞ ፕሮቴስት ከድምፃችን ይሰማም ኢንፎርሜሽን ሲወጣ ያንን ኢንፎርሜሽን ተሞርኩዘው ፎልሲፋይ ለማድረግ ለማስዋሸት ነው ሙከራ የሚያደርጉት ማለት ነው። ድሮ እንደዛ አልነበረም። ድሮ መንግስት ገሏ አልገደልኩም ብሎ የሆነ ነገር ያወጣል፣ ወይ ደግሞ ወንበዴዎች ናቸው ብሎ ያወጣል። አይደለንም ነበር የኛ ትግል። አሁን ግን ይሄ ነው የሆነው ስለምንል አይ ይሄ አልሆነም ወደ ማለት ወደ ዲፌንሲቭ ፖዚሽን ለመግባት እንደተቻለ ነው የምናየው። ሌላው ሶሻል ሚዲያ የረዳው ለመረዳዳት እና የኮኦርዲኔት ለማድረግ ከፍተኛ ሪል ታይም ኢንፎርሜሽን ለማድረግ ረድቷል። ከዛ ባለፈ ለምሳሌ የተጎዱ ልጆች ካሉ ለሴ ደምቢዶሎ ገጠሩ ላይ ልጆች ከተመጡ ደም ቢደውሉ ላይ እንዲህ አይነት ልጆች ተመትተዋል ስንል ሆስፒታሎቹ ወዲያው ሬዲ ይሆናሉ። ሆስፒታሎቹ ነብስ ለማዳን እድል ያገኙበት ሁኔታ ነው ያለው። ከዛው ጋር ተያይዞ እንግዲህ የሶሻል ሚዲያው ትልቁ ሚና ዶክመንቴሽን ነው። ኢንፎርሜሽንን መዝግቦ ማስቀመጥ ላይ ከፍተኛ ሚና አድርጓል። በኢትዮጵያ ታሪክ የህዝቦች ተጋድሎ፣ የህዝቦች እንቅስቃሴ፣ የፖለቲካ ሂደት እንደ ባለፉት ሁለት ሶስት ዓመት ተመዝግቦ አያውቅም። የተማሪዎች እንቅስቃሴ የ1960 ከፍተኛ ታሪክ ነው የሰራው አብዛኛው ግን ከሰዎች አፍ የምንሰማውና አንዳንድ ሰዎች በጆርናል ከጻፉት እንጂ አብዛኛው አልተመዘገበም። አሁን ግን አብዛኛው ኢንፎርሜሽን በሪል ታይም ተንጀብል በሆነ በቪዲዮ በፎቶ እንዲመዘገብ ተደርጓል። ይህ መመዝገብ ደግሞ ያለው አድቫንቴጅ አለ። አንዱ ኦፍ ኮርስ ለታሪክ ለታሪክ በማስቀመጥ ወደፊት እኛ ስናልፍ ከኛ በኋላ የሚመጣው ዜጋ ምን ነበር የሆነው የሚለውን ብዙም ሳያከራክር ፋክቹዋል የሆነ ኢንፎርሜሽን ለማስቀመጥ ረድቷል። ሁለተኛው እንግዲህ የዚህ ትክክል አንዱ ዓላማ በኢትዮጵያ ውስጥ ያለው ሕዝብ በሕዝብ ላይ የሚደረገውን ግፍ እንዲሁም ደግሞ የሕዝብን ገድል አውቆ የሕዝብን መንግስትን ግፍ አይቶ ከሕዝብ ጋር እንዲቆም የሕዝብን ገድል አይቶ ወኔው እንዲነሳሳ ከፍተኛ ሚና አድርጓል። በአጠቃላይ አራቱም ተናጋሪዎች ማህበራዊ ሚዲያ በአስቸጋሪ ሂደቶች ውስጥም ቢሆን በኢትዮጵያ ካለው በመንግስት የታፈነ የሚዲያ አስተዳደር ለመላቀቅና በኢትዮጵያ መንግስት የሚፈጸሙ የሰብአዊ መብት ጥሰቶችን በተጨባጭ ለማጋለጥ ጠቃሚ መድረክ ሆኗል ብለዋል። ይህን መድረክ ወደፊት በአግባቡ መጠቀም ከተቻለም የሚፈለገው ለውጥና መቀራረብ ማምጣት ይቻላል ብለዋል።